ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ የሆነ ፕሬዚደንታዊ ምርጫ ባለፈው እሁድ አጠናቃለች። ይሁንና በርካታ የሀገሪቱ ተወላጆችና ዓለም አቀፍ ታዛቢዎች ስለ ጊኒ ምርጫ አካሄድ ገና ብዙ መሰራት አለበት ይላሉ። ዘጋቢያችን ክሪስታይን ከኮናክሪ የላከውን አዳነች ፍሳይ ታአቀርበዋለች። የጊኒ የምርጫ ኮሚሽን ይፋ ያደረገው ከሃያ ሁለት የምርጫ ጣቢያዎች የተገኘው ቀዳሚ ውጤት ፕሬዚደንት አልፋ ኮንዴ እየቀደሙ መሆናቸውን ያመለክታል። በሀገሪቱ ያሉት ተቃዋሚዎች ምርጫው ተጭበርብሯል በሚል የተካሄደው ምርጫ እንዲሰረዝ እየጠየቁ ነው። ሁለት ዋና ዋና ተቃዋሚ ፓርቲዎች ራሳቸውን ከምርጫው ሂደት አግልለዋል። የአውሮፓ ሕብረት የምርጫ ታዛቢዎች ግን በምርጫው ሂደት ያየነው የማጭበርበር ተግባር የለም ብለዋል። ይሁንና የምርጫ ጣቢያዎችን ዘግይቶ መክፈትና የመራጮችን አመዘጋገብ በተደራጀ መልክ አለማካሄድን የመሳሰሉ ችግሮች እንደነበሩ ታዛቢዎቹ ጠቁመዋል። ኢስማኤል ሲላ የተባለ ተማሪ የሰጠሁት ድምፅ ተቆጥሮ እንደሆነ የምተማመነው በ80 ከመቶ ያህል ብቻ ነው ብሏል። ከምርጫው በፊት ብዙ የምርጫ ካርዶችን ያላገኙ ሰዎች እንደነበሩ አውቃለሁ ነው የሚለው ተማሪው። በዚህ የምርጫ ጣቢያ ላይ ሰዎች ድምፅ ለመስጠት እስከ ምሽቱ ሶስት ሰዓት እንደቆዩ ነው የገለጸው። የሆቴል ዘበኛ ሲላ ፋጢማ ደግሞ ከሶስት ዓመታት በፊት ከተካሄደው የምክር ቤት ምርጫ ጋር ሲወዳደር የአሁኑ ምርጫ አያረካም ትላለች። ባለፈው እሁድ በተካሄደው ምርጫ ሰዎች የምርጫ ካርዳቸውን በጊዜ ስላላገኙ ለመምረጥ ቀላል አልነበረም ብላለች ፋጢማ። ለወደፊቱ የምርጫው ኮሚሽን ከዚህ በተሻለ መዘጋጀት ይኖርበታል ስትልም አሳስባለች። የምርጫው ኮሚሽን ቃል አቀባይ ሀሳብ እንዲሰጡበት ተሞክሮ አልተገኙም። የአውሮፓ ሕብረት ባደረገው የቅድሚያ ግምገማ የሀገሪቱ ገዢ ፓርቲ ባለስልጣኖች በምርጫው ዘመቻ ላይ የመንግስትን ንብረት ተጠቅመዋል ይላል። ይህ ደግሞ የምርጫው ሕግን እንደሚጥስ ጠቁመዋል። ተቃዋሚ ፓርቲዎች ደግሞ ፕሬዚደንት ኮንዴ የመራጮችን ድምፅ ለማግኘት ገንዘብ አድለዋል ሲሉ ከሰዋል። የፕሬዝደንቱ ፓርቲ ቃል አቀባይ አሕመት ትራውሬ ግን ፕሬዚዳንቱ ማህበረሰቦችን ሲጎበኙ ገንዘብ የመስጠት ልምድ አላቸው። ሆኖም የመራጮችን ድምፅ ሊያስለውጥ የሚችል ያህል አይደለም ብለዋል።